The voice of America. August 21, 2017 ዓ.ም. ምሕረት ከ10 ቀን በኋላ የፊታችን ነሐሴ 15 በወዲያኛው ሰኞ ማለት ነው፣ ዩናይትድ ስቴትስን ከምዕራብ ወደ ምስራቅ የሚያቋርጥ የፀሐይ ግርዶሽ ይኖራል። ያለፈው የፀሐይ ግርዶሽ ዩናይትድ ስቴትስ ምድር ላይ የታየው የዛሬ 38 ዓመት ነበር። እንዲህ አይነት ከምዕራብ እስከ ምስራቅ ያቋረጣት ግርዶሽ የነበረው ግን የዛሬ መቶ ዓመት ነበር። ግርዶሹ በተወሰኑ አካባቢዎች ሙሉ ግርዶሽ ወይም ቶታል ኤክሊፕስ ሲሆን ከፊል ግርዶሽ ፓርሻል ኤክሊፕስ ስር የሚያርፉ ስፋት ያላቸው የዩናይትድ ስቴትስና የካናዳ አካባቢዎች አሉ። ዋሽንግተን ዲሲና አካባቢዋ ከፊል ግርዶሽ ስር ከሚያርፉት ናቸው። ግርዶሹ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 7 ሰዓት ከ17 ደቂቃ ከ52 ሰከንድ ላይ ይጀምርና 8 ሰዓት ከ42 ደቂቃ ሲሆን ከፍተኛው ከፊል ግርዶሽ ላይ ይደርሳል። ከሰዓት በኋላ 10 ሰዓት ከ01 ደቂቃ ሲሆን ጨረቃ ከፀሐይ መንገድ ሙሉ በሙሉ ትወጣና በዋሽንግተን ዲሲ የግርዶሹ ፍጻሜ ይሆናል። ጨረቃ ወደ ፀሐይ አንጻር ገብታ ሙሉ በሙሉ እስክትወጣ ሙሉ የግርዶሽ ጊዜ 2 ሰዓት ከ44 ደቂቃ ነው የሚሆነው። ኦገስት 21 ወይም ነሐሴ 15 በአመዛኙ ፀሐያማ፣ ሙቀቱ ከፍተኛው 85 ዝቅተኛው 70 ዲግሪስ ፋራንሃይት በመሆኑ ለዋሽንግተን ዲሲ እና አካባቢዋ ተመልካች እጅግ የተመቸ እንደሚሆን ተተንብዮዋል። ግርዶሹ የዩናይትድ ስቴትስን ምዕራባዊ ጫፍ የሚነካው በአካባቢው ሰዓት አቆጣጠር ከረፋዱ 3 ሰዓት ከዜሮ አራት ደቂቃ ላይ ኒውፖርት ኦሬገንን ሲሆን ለሁለት ደቂቃዎች በሚቆየው አጠቃላይ ወይም ሙሉ ግርዶሽ ስር የሚወድቁት ከኦሬገን በኋላ አይዳሆ፣ ዋዮሚንግ፣ ኔብራስካ፣ ካንሳስ፣ ሚዙሪ፣ ኢሊኖይ፣ ኬንታኪ፣ ቴነሲ፣ ሰሜን ካሮላይና፣ ጆርጂያ እና ደቡብ ካሮላይና ይሆናሉ። ብዙ ሰው የማይኖርባቸውና ሙሉ ግርዶሽ የሚያልፍባቸው ስቴቶች ሞንታናና አዮዋ ብቻ ናቸው። ከኒውፖርት ኦሬገን ጀምሮ በአማካይ በሰዓት 3600 ኪሎ ሜትር በሆነ ፍጥነት የሚምዘገዘገው የጨረቃ ጥላ የደቡብ ካሮላይናዋን ቻርልስተን ለቆ ሲወጣ የዩናይትድ ስቴትስን ግዛት የሚያቋርጠው ሙሉና ከፊል የፀሐይ ግርዶሽ ፍጻሜ ይሆናል። ለመሆኑ የፀሐይ ግርዶሽ ምንድን ነው? እና ሌሎችም ጥያቄዎችን እንዲመልሱልን በዩናይትድ ስቴትስ የኤሮኖቲክስና እና የጠፈር አስተዳደር ተመራማሪ እና የስራ ኃላፊ የሆኑትን ዶክተር ብሩክ ላቀውን ጋብዣለሁ። ጤና ይስጥልኝ ዶክተር ብሩክ ላቀው እንደምናመሽው። ጤና ይስጥልኝ እንደምናመሻችሁ። እግዚአብሔር ይመስገን። የፀሐይ ግርዶሽ ለመሆኑ ምንድን ነው? በአጠቃላይ ፀሐይ ግርዶሽ እንግዲህ ያው ኢክሊፕስ ነው በእንግሊዝኛ የሚባለው። ጨረቃ ምድርን ትዞራለች፣ አይደለም? የዞረች እያለች በተወሰኑ ወቅት ደግሞ ፀሐይና ምድር መሀል ትሆናለች። በምትሆንበት ጊዜ የፀሐይን ጨረር በሙሉ ስትጋርድ ያው ግርዶሽ ይሆናል፣ የኤክሊፕስ ይሆናል። አይነት ደግሞ አይነት አይነት አለው። ጨረቃ መሬታችን በምትዞርበት ጊዜ አንዳንድ የቀረብ ትላለች፣ አንዳንድ ራቅ ትላለች። ኤሊፕቲካል ነው እና አንዳንድ ጊዜ በጣም ራቅ ባለችበት ጊዜ ከሆነ ፀሐይና ምድራችን መሀል የምትገኘው በዛን ጊዜ በሙሉ የፀሐይን ብርሃን አትከልልም። ያን ጊዜ እንደ ቀለበታዊ ግርዶሽ ይባላል። የፀሐዩ ዳር ዳሩ ይታያል። ወይም ደግሞ ፓርሻል ይሆናል በግማሽ አልፏት ሄዳለች። ምርጫ ክፍት ይሆናል። የአሁኑ እንግዲህ ዛሬ የምናወራው ዋናው ቶታሊቲ በጠቅላላ ርቀቷ ልክ አስፈላጊ ቦታ ላይ ስለሆነ ፀሐይም በሙሉ ትጋርዳለች ወደ መሬት ቀርባ የምትገኝበት ጊዜ ነው ጨረቃ ማለት ነው። አሁን ትንሽ ቀረብ በምት ቀረብ ባለችበት ጊዜ ነው እንደዛ የሚሆነው የኦገስት ሀያ አንዱ ወይም የፊታችን ነሐሴ አስራ አምስት የሚከሰተው የፀሐይ ግርዶሽ ማለት ነው። ዶክተር ብሩክ እስቲ ስለዚህ ስለፊታችን የዛሬ አስር ቀን ስለሚከሰተው የፀሐይ ግርዶሽ ትንሽ እንነጋገር እና እንዴት ነው የሚጀመረው? እንግዲህ እንዲህ አይነት የፀሐይ ግርዶሽ በከፊልም፣ በቀለበታዊም ደግሞ እንደዚህ በሙሉ ጠቅላላ ጨለማ የሚሆንበት የጊዜው ይከሰታል እና የአሁኑ ግን ጠቅላላ ግርዶሹ በመሬት ላይ የሚሆንበት በጣም ብዙ ጊዜ ብዙ አመታት ይተላለፋል ኢን ቢትዊን እና አሁን ለምሳሌ የአሁኑ የአሁኑን አይነት ቶታል ትን ግርዶሽ የሆነው ሙሉ ግርዶሽ ማለት ነው። ሙሉ ግርዶሽ በሺ ዘጠኝ መቶ አስራ ስምንት አመተ ምህረት ነው፣ አሜሪካን ላይ የዛሬ መቶ አመት ማለት ነው። መቶ አመት፣ ዘጠና ዘጠኝ አመት ማለት ነው እና የሚጀምረው የአሁኑ ከፖርትላንድ ኦሬገን አካባቢ በሰሜን ምዕራብ አሜሪካ ነው የሚጀምረው። ከዛ ዳያጎናሊ ወደ ታች እየወረደ ወደ ሳውት ካሮላይና ይሄዳል እና ስፋቱ ወደ ሰባ ኪሎ ሜትር ነው ጨለማ እና የሚጀምረው ወደ አራት ሰዓት ቴን ኤ ኤም ፓሲፊክ ታይም ከማለዳው ከረፋዱ ማለት ነው በምዕራብ ዩናይትድ ስቴትስ በአሜሪካ በዌስተርን ፓሲፊክ ታይም ነው ማለት ነው። ወደ ዋሽንግተን አካባቢ ወደ ዋን ፒ ኤም ሰባት ሰአት ከሰአት ማለት ነው በእኛ አቆጣጠር። እና ዋሽንግተን አካባቢ ያው እንግዲህ ብዙ ኢትዮጵያ ነው ስላሉ የሚሆነው ምንድን ነው፣ ሰባ ሰማኒያ ወደ ሰማኒያ ወጥ በመቶ ነው የሚጋርደው። ስለዚህ እንደ ጠቅላላ አይጋርድም ማለት ነው። ከፊል ግርዶሽ የሚባለው ነው። ዋሽንግተን ላይ የሚያርፈው ከፊል ነው። አዎ ከፊል ነው። ግን ቢሆንም ሰማንያ በመቶ ይዛ ይጨልማል ማለት ነው። ጨለማው ምን ያህል የከበደ ይሆናል እንደው በጊዜ በቀኑ የጊዜ ክፍተት እኒህ እና ለምሳሌ ደንገዝገዝ ሲል አካባቢ ነው የሚሆነው ወይስ ከዛ የበለጠ ወደ ጨለማ የተጠጋ ነው ወይስ ብርሃን፣ ጥሩ ብርሃን አለ? ያው እንግዲህ ከሰባ ኪሎ ሜትር ነው የሚጨልመው። ከጎንና ከጎን የሚመጣ ብርሃን ይኖራል። ለሁሉም ግን በዛ ዋናው ጨለማ በሚሆንበት አካባቢ ያሉ ሰዎች በእውነቱ እንደገና እንደ እንደ እንደ ከሰዓት ፀሐይ እንደጠለቀ እንደ ማለት ነው የሚሆነው የሙሉ ግርዶሽ የሚኖርበት የሚኖርባቸው አካባቢዎች እነዚህ ሰባ ኪሎ ሜትር ስፋት ያለው ቦታ ያሉኝ ሙሉ በሙሉ ጭለማ ነው የሚሆነው በዛ ሰዓት በዛን ሰዓት። አዎ። እንደዚያ ነው የሚሆነው። ያው ግን እንዳልኩት ከጎን በኩል የሰባ ኪሎ ሜትር ነው ስፋቱ። ያ እና ከጎን በኩል ያው ብርሃን ይኖራል፣ ግን ሪሊ በደንብ ነው የሚጨልመው። ምንድን ነው የሚከሰተው በዚያ ወቅት? በተፈጥሮአችን በአካባቢያችን ምን ሁኔታዎችን መጠበቅ አለብን? ከቅዝቃዜና ሙቀት ጋር የተያያዙ ሁኔታዎችን ያው እንግዲህ ያው ቅዝቃዜ ይኖራል ማለት ያውን እዚህ በጋ ነው እንግዲህ ሙቀት አለ። ግን ያ በሚጨለምበት አካባቢ በሙሉ ለሁለት ደቂቃ ቴምፕሬቸሩ ይቀዘቅዛል፣ መቀዝቀዝ ይጀምራል ሲመሽ እንደሚሆነው ማለት ነው። እሱ ነው ዋናው እንትኑ እና ያው መኪና የሚነዱ ሰዎች ካሉ የመሳሰሉ ነገር የሚያደርጉ ሰዎች ያኔ ጥንቃቄ ያስፈልጋቸዋል ማለት ነው። ምናልባት ይህንን ትርኢት ለማ ማየት እንደው ረጭ ሳይል የሚቀር አይመስለኝም። አካባቢው አንዳንድ ቦታዎች ላይ ሳይ በአጠቃላይ የዚህ የግርዶሹ ርዝመት ከሁለት ሰዓት በላይ ነው፣ ሁለት ሰዓት ከአርባአራት ደቂቃ አካባቢ ነው የሚሆነው የሚል መረጃ አይቼ ነበረ እና ይሄ ለሁለት ሰዓት ከአርባአራት ደቂቃ አካባቢ የሚቆየው ጊዜ ጨረቃ ነክታ የፀሐይን ጫፍ እስከምትወጣ ድረስ ያለው ጊዜ ነው ማለት ነው። እንደሱ ነው፣ እንደዛ ነው እና ሙሉ ጨለማ ግን ለሁለት ደቂቃ ብቻ ለሁለት ደቂቃ ብቻ ነው። ያው ጨረቃ እንግዲህ ምድርን የምትዞረው አንድ ኪሎ ሜትር በሰከንድ ነው የምትዞረው እና እንግዲህ ያው ፍጥነት ይኖረዋል። የሚጨልምበት ቦታ ይጨልማል። ከሁለት ደቂቃ በኋላ ያው ፀሐይ ከጎን ብቅ ማለት ይጀምራል። ከዛ ጨለማው እየገፈፈ ይሄዳል። እየገፈፈ ሲሄድ ያው ይለያያሉ ማለት ነው። በነገራችን ላይ ይሄ ክሊፕስ ይሄ ግርዶሽ የሚጀምረው ፓሲፊክ ውስጥ ነው። ፓሲፊክ ውስጥ ጀምሮ አሜሪካን አቋርጦ አትላንቲክ ወደ ሴኔጋል አካባቢ ሲደርስ ይቋረጣል። እንግዲህ ይህንን ካነሱልኝ አይቀር በዚያው እንቀጥልና አሜሪካ ብቻ ነው የሚያርፈው ይሄ ግርዶሽ ወይስ ደግሞ አፍሪካና ሌሎችም አካባቢዎችን ይነካል? የሚል ጥያቄ አለኝ። እስቲ አሁን ማን ማንን ሊነካ እንደሚችልና ወደፊትስ ምንድን ነው የሚከሰተው? ኢትዮጵያ ላይ ያለ ሰው የፀሐይ ግርዶሽን መቼና እንዴት ነው ሊያ የሚችለው? አዎ እንግዲህ ይሄ ግርዶሽ እንዳጋጣሚ ሆኖ ፓሲፊክ ውስጥ ይጀምራል። ከዛ አጋማሽ መሀል ላይ ይጀምርና በዩናይትድ ስቴትስ አቋርጦ አትላንቲክ ወደ ታች ይወርዳል እና ወደ ሴኔጋል፣ ጋምቢያ አካባቢ ሲደርስ ይቋረጣል። ምዕራብ አፍሪካ። አዎ፣ ምድራችንና ጨረቃ እንግዲህ አቅጣጫ እንትን ሁኔታቸው ስለምትዞር ጨረቃ ከዛ በኋላ ይለያያሉ። ሙሉ በሙሉ ከፀሐይ መስመር ትወጣለች ጨረቃ ማለት ነው። ያኔ ትወጣለች። ደግሞ ያው እንትኗ ኦርቢቷ ደግሞ አምስት ዲግሪ ኢንክሊኔሽን አሉ ትንሽ ከፍ ብላ ነው የምትሽከረከረውና ያ ሁሉ ይህን ላይ እዚህ ላይ ተጽዕኖ አለው ማለት ነው። ጠቅላላ አንዴ ከጀመረ ጠቅላላ ምድራችንን በሙሉ አይዞርም። አንድ ቦታ ጀምሮ የተወሰነ ቦታ ላይ ደግሞ ያቋርጣል። ለመጨረሻ ጊዜ ኢትዮጵያ ላይ የፀሐይ ግርዶሽ የነበረው መቼ ነበረ? እንግዲህ መጨረሻ ጊዜ የነበረው ቶታል ግርዶሽ ኦክቶበር ሁለት ሺ ዘጠኝ መቶ ሀምሳ ዘጠኝ በአውሮፓውያን አቆጣጠር በሺ ዘጠኝ መቶ በሀምሳ ሁለት ማለት ነው። ያው ኦክቶበር ስለሆነ ሀምሳ ሁለት ኤግዛክት ሀምሳ ሰባት አመት ሆኖታል ማለት ነው ኢትዮጵያ ላይ ከሆነ እና የሚቀጥለው እንደዚሁ ቶታል ግርዶሽ የሚሆነው ማርች አስራ ሁለት ሁለት ሺ አንድ መቶ ሀምሳ ስምንት የኢትዮጵያ አቆጣጠር ማለት ነው። የዛሬ አንድ መቶ አርባ አመት አካባቢ ማለት ነው። ስለዚህ አሁን ያለ ሰው የፀሐይ ግርዶሽ ኢትዮጵያ ውስጥ አያይም ማለት ነው። ኖ ቶታል ግርዶሽ ነው። ቶታል ሙሉ ሙሉውን ግርዶሽ በሙሉ ግርዶሽ ነው ግን ሌሎች ለምሳሌ በሁለት ሺህ ሀያ እንደ ፈረንጆች አቆጣጠር እንትን አለ ግማሽ ግርጆሽ አለ። ቀጥሎ በሁለት ሺህ ሰላሳ ስምንት አዎ፣ ኢትዮጵያ ውስጥ ይታያሉ። እነዚህ እንደዚህ ሁሉ ይታያሉ። አው ግን አጠቃላይ ግርዶሽ ግን በሁለት ሺህ አንድ መቶ ስልሳ አምስት እንደ ፈረንጆች ነው እና ሁል ጊዜ የሚሆን ነገር አይደለም። አዎ ሳነብ ግን አንዳንድ ቦታዎች ላይ በየሶስት አመቱ በአማካይ ሊከሰት ይችላል በምድር ላይ የፀሐይ ግርዶሽ የሚል አይቻለ። ለነገሩ ያው እንግዲህ ጨረቃና ምድራችን እድሜያቸው ወደ አራት ነጥብ አምስት ቢሊዮን አመት ስለሆነ የክሊፕስ ከዛን ጊዜ ጀምሮ ይከሰታል ሰዎች አሁን ቴሌስኮፕ መነጽር ምናምን ስላለ ስለሚመለከቱ ድሮም ያለ ነገር ነው እና በምድራችን ላይ በአቨሬጅ በየአመት አካባቢ አንድ ቦታ ኤክሊፕስ አለ ግን እንደዚህ ጠቅላላ ግዶሽ አይደለም። ይሄ ነው ዋናው ነገር። ብዙ ቦታ ብዙ ቦታ በቆዩ ዘመናት አሁንም ቢሆን በአንዳንድ አካባቢዎች በተለይ ወደ እስያ የሄድን እንደሆነ አፍሪካም ውስጥ ቢሆን ከአንዳንድ አፈታሪኮች ጋር እንደው ከዘልማድ አባባሎች ጋር የሚያያዝባቸው ቦታዎች አሉ። የፀሐይ ግርዶሽ እርስዎ ይሄንን እንደ ሳይንቲስት እንደ ተመራማሪ እንዴት ነው የሚያዩት? ዌል እንግዲህ ምን ማለት የባህላዊ ግንዛቤ ስለዚህ አዎ በኢትዮጵያ ብቻ ሳይሆን በሁሉም ቦታ ድሮ እንደዚህ በሚጨልምበት ጊዜ እንደው እንደ እርግማን አይነት የመጥፎ መጥፎ ሁኔታ የሚያስከትል እንደ መጥፎ እንዴት ነው ከርስን በእንግሊዝኛ እንደዛ ነበር የሚገመተው። ግን ከእኔ አንጻር ሳየው ያው ሶላር ሲስተማችን ውስጥ ፕላኔቶች አሉ፣ ጨረቃዎች አሉ። በነገራችን ላይ ሳተርን ለምሳሌ አሁን ወደ ሀምሳ አምስት ደርሷል ጨረቃዎቿ ብዛት ማአት ነው ያሉት እና እነዚህ ሁሉ ዞሮ ዞሮ በተወሰነ ወቅት ፀሐይና ዋናው ፕላኔት መሀል ይሆናሉ። ያ ነው እንግዲህ ኤክሊፕሱን ይፈጥረው። ምናልባት እንግዲህ ከዚህ ከቅዝቃዜውም ጋር የተያያዘ ወይም ደግሞ ሰዎች ያለ በቂ ጥንቃቄ ወደ ጨረቃ ወደዛ ወደ ጨለማው ከማፍጠጣቸው ጋር የተያያዘ የሚነሱ ጉዳቶችም አሉና በኋላ በዚህ ምክንያትም ሊሆን ይችላል ምናልባት እነዚያን እንደ ርግማን አድርገው የሚወስዱት አይመስሎትም? አይደለም። አንዳንድ የአውሬዎች ሁኔታ ደግሞ ለየት ይላል። ጸባያቸው፣ ባህሪያቸው ይለወጣል። ውሾች ምንትን መቻቆም አሉ። አንዳንድ ሰዎች እንደሚሉት መርከብ ሲነዱ መርከብ ላይ ያሉ፣ ይሄ ጠቅላላ ግርዶሽ ሲደርስ እንትኖቹ፣ ይሄ አሳዎቹ እና አሳ ነባሪዎቹ ሁሉ ወጥተው ወደ ሰማይ ያፈጠጡ የሚባል ነገር አለ። እንግዲህ ይሄ ግንዛቤ ነው። ምንም ማድረግ አይችልም። ግን ዋናው ነገር አሁን ይሄ የሚቀጥለው ግርዶሽ በጣም በምድር ላይ በአሜሪካን ላይ ስለሚያልፍ በጣም ብዙ ስለተወራ በጣም ብዙ ሰው እንግዲህ አይኑን ወደ ላይ ያፈጣል ማለት ነው። በዛ ሁኔታ ላይ አስፈላጊ የሆኑ መነጽሮች አሉ። ለዚህ ለዚህ አይነት ኤክሊፕስ ዲዛይን እንዲሆኑ እና ያንን ማድረጉ በጣም አስፈላጊ ነው። እንዴት መለየት ይቻላል? ኦኬ እና የምንድን ነው ናሳ ሴፍ ግላስስ ብሎ ቢፈለግ ኤክሊፕስ ግላስስ ብሎ በጉግል ቢያደርጉ ይገኛሉ። ዋናው በኦንላይን በኢንተርኔት አዘው የሚገዙ መነጽሮች ብዙ ጊዜ ጨረር ያሳልፋሉ እና አይንን ሊጎዱ ይችላሉ። ስለዚህ ብዙ ቦታዎች አሉ፣ ሳይቶች አሉ ኢንተርኔት ላይ ጥሩውን የመነጽር የሚያመላክቱ ዋናው ጥንቃቄ ያስፈልጋል። ግን ግርዶሹ ሙሉ በመሆኑ በጨለመበት ሰዓት ያ መነጽር ማውለቅ ይቻላል፣ በዛ ለሁለት ደቂቃ ማለት ነው። ግን ከዛ በኋላ ከዛ በኋላ ግን በጣም መጠንቀቅ ያስፈልጋል። የአይን ጉዳት ያደርሳል በተለይ ዳያመንድ ሪንግ የምትባል ብልጭታ አለች። ፎቶግራፎችም ላይ ሳያት አንዳንድ ጽሁፎችም ላይ ሳነብና እሷ ጉዳት አላት መጨረሻ ላይ የምትከሰተው ብልጭታ። በጠቅላላው ግን የፀሀይ ጨረር ለአይን ጥሩ አይደለም። ድሮ እኛ ልጆች ሆነን ኢትዮጵያ ሳናውቅ ዝም ብለን ነበረ የምናየው ፀሀይን ውትታር ጋር የምናይበት ግን ለአይን ጉዳት ያመጣል። ሬቲና አሁን ውስጥ ያለውን ስለሚጎዳ ፀሀይን በትክክል ማየቱ በጠቅላላው ጥሩ አይደለም። ይሄ ጥንቃቄ የሚያስፈልገው ነገር ነው እና መኪና የሚነዱ ሰዎች እንግዲህ በአማርኛ ኢትዮጵያውያን ስለሆነ እዚህ አሜሪካ የሚኖሩ ኢትዮጵያያኖች የሚያዳምጡ ከሆነ በሳውት ካሮላይና፣ ኦሬገን እና በሚያልፍበት በሙሉ ያሉ መጠንቀቂያ እንደሚኖርባቸው ነው እንግዲህ ማሳሰብ ምፈልገው ከዛ በተረፈ የጨረቃ ግርዶሽ ደግሞ አለ። እንደውም አንድ ቦታ ላይ ሳነብ የፀሐይ ግርዶሽ ከመፈጠሩ ከሁለት ሳምንት በፊት ወይም ከሁለት ሳምንት በኋላ የጨረቃ ግርዶሽ ይፈጠራል የሚልም መረጃ አይቼ ነበረ። እንግዲህ የጨረቃ ግርዶሽና የፀሐይ ግርዶሽ የሚለየው ምንድን ነው? ጨረቃ እኛን ስለምትዞር የኛ ምድር አንዳንዴ እኛና ፀሐይ መሀል ትሆናለች። አንዳንዴ ደግሞ እኛ ፀሐይና ጨረቃ መሀል እንሆናለን እሷን እንጋርዳታለን በሌላ በኩል ስታልፍ በሌላ በኩል ስታልፍ ይህ እንግዲህ የኦርቢታል ዳይናሚክስ ጉዳይ ነው ዶክተር ብሮክ ላቀው ለተለመደው ጥልቀት ያለው ማብራሪያው እና ለሰጡን መረጃ በጣም አረጌ አመሰግናለሁ። በአድማጮች እኔም አመሰግናለሁ። እንግዲህ የሚቀጥለው ጠቅላላ ግርዶች ኢትዮጵያ ሲሆን እዛው እንገናኝ። አሜን፣ የዛሬ መቶ አርባ አመት ማለት ነው። እንገናኝ እዛ፣ ደህና ካጋጠመ። በህይወት ዘመን አንዴ ብቻ የሚያጋጥም ክስተት ነው ይላሉ ብዙ ሰዎች፣ በተለይ ስለሙሉ ሙሉ የፀሐይ ግርዶች ሲናገሩ መጪውን ግርዶሽ ለመታዘብ የታደሉት ከምዕራብ እስከ ምስራቅ ያሉ አሜሪካውያን ብቻ ናቸው። ከፊሉ ግርዶሽ ግን በብዙ ሀገሮች ውስጥ ይታያል። በነገራችን ላይ ወትሮ በቀኑ ብርሃን ምክንያት ተደብቀው የማናያቸው ከዋክብትና ሌሎችም አለማት ወይም ፕላኔቶች ሁሉ በዚያ የግርዶሽ ሰዓት ጥርት ብለው በሙሉ ሰማይ ላይ ያንጸባርቃሉ። በሙሉ የግርዶሽ ሰዓት ማርስን፣ ሜርኩሪን፣ ጁፒተርንና ቪነስን ማየት ከፈለጉ ዛሬውኑ ይዘጋጁ። እንዴት ሊያዩአቸው እንዴት ሊለዩአቸው እንደሚችሉ መረጃ ያሰባስቡ። ያኔም የጨረቃና የፀሐይን ግርዶሽ ትዕይንት ብቻ ሳይሆን በአካባቢዎ ያለው ሰማይ የጠራ ከሆነ ይፈትሹት፣ ይጎብኙት፣ ይንሸራሸሩበት። በአይኖቹ የሁለት ደቂቃ ጊዜ አለው። ተጨማሪ መረጃ ይዤለዎ በሌላ ዝግጅት እመለሳለሁ። ጤና ይስጥልኝ።